በምስራቅ ጉጂ ሰባቦሩ ወረዳ ሰባት ሰዎች በመከላከያ ኃይል ተኩስ መገደላቸውን ነዋሪዎች ተናግረዋል። በተኩሱ ስድስት ሰዎች መቁሰላቸውም ታውቋል። የወረዳው አስተዳደር ግድያው መፈጸሙን ለአሜሪካ ድምፅ አረጋግጧል። ገልሞ ዳዊት ዘገባውን ይዟል። ትላንት ጠዋት ምስራቅ ጉጂ ሰባቦር ወረዳ አሮገሪ ቀበሌ ማዕበር ልዩ ስሙ ዳከረ በሚባል ቦታ የኢትዮጵያ መከላከያ ኃይል አባላት በከፈቱት ተኩስ ሰባት ሰዎች መገደላቸው ታውቋል። አንድ የወረዳው ነዋሪ ለአሜሪካ ድምፅ ግድያውን የፈጸሙት ከቦረና ዞን ወደ ምስራቅ ጉጂ ይመጡ የነበሩ የመከላከያ አባላት መሆናቸውን ተናግረዋል። ምንም ምክንያት የለም፣ እንዲሁ ነው ነዋሪዎችን የፈጁት። ለምን እንዲህ አይነት እርምጃ እንደወሰዱም አናውቅም። ግን በኋላ ላይ ይህ ቦታ የሽፍታ ነው ብለው ነው ጥቃቱን የፈጸሙት የሚል ነገር ሰምተናል። እኚሁ ነዋሪ የሞቱት ሰዎች ትላንት ከተገደሉ በኋላ በጊዜ እንዳልተቀበሩ ገልጸው ግድያውን የፈጸሙ የመከላከያ አባላትም ከግድያው በኋላ ወደ ቦርና ዞን አሬሮ ወረዳ እንደተመለሱ ነው የተናገሩት። በተኩሱ ከተገደሉ ሰባት ሰዎች በተጨማሪም ስድስት ሰዎች ላይ የመቁሰል አደጋ ደርሶባቸዋል። በሰባ ቦር ወረዳ የደርሜ ጤና ጣቢያ ሕክምና ባለሙያው መንግስቱ ገዙ ከቆሰሉት ስድስት ሰዎች አንድ ነፍሰ ጡርና የሶስት ዓመት ልጅ እንደሚገኙበት ገልጸዋል። በወረዳው ስለተፈጸመው ግድያ የሰባ ቦር ወረዳ አስተዳዳሪን አቶ ጨሬ ገልገለውን ጠይቀን ነበር። ይህ የተኩሱ መንስኤ ነው ያሉትን እንዲህ ብለዋል። በአካባቢው የነበሩ ታጣቂዎች ህዝብ መሃል ተደብቀው በሀገር መከላከያ ላይ ሲተኩሱ ነው እነሱም አጸፋውን የመለሱት። ታጣቂዎቹ ናቸው ሕፃናትና ሌሎች ሰዎች በነበሩበት አካባቢ ሆነው ነው የተኮሱት በዚህ ጊዜ የመከላከያ ኃይል አባላት በእነርሱ ላይ ሲተኩሱ ነው ሌሎች የተጎዱት፣ እንጂ አነጣጥሮ ህዝቡን ለመጉዳት የተወሰደ እርምጃ አይደለም። አቶ ጨሪ ከተገደሉት ሰባት ሰዎች ሶስቱ ታጣቂዎች መሆናቸውን ገልጸው አሁን የአካባቢው ሰላም ተሻሽላል ብለዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ።